ዩናይትድ ስቴትስ ሄዶ ልጅ መውለድ የተከለከለ ጉዳይ አለመሆኑን የገለጸው አዲስ አበባ የሚገኘው የአሜሪካ ኤምባሲ በቪዛ ቃለ መጠይቅ ወቅት ሁኔታውን አለመግለጽ ግን ማጭበርበር ነው ብሏል። ልጅ ለመውለድ ወደ ዩናይትድ ስቴትስ የሚጓዙ የተጠቀሙበትን የሕክምና አገልግሎት ክፍያ በሕጉ መሠረት መፈጸም እንዳለባቸውም ኤምባሲው ገልጿል። ከኢትዮጵያ ወደ ዩናይትድ ስቴትስ በጉብኝት ቪዛ ገብተው በሆስፒታሎቹ ውስጥ ልጅ ከወለዱ በኋላ ለተጠቀሙበት አገልግሎት ክፍያ ሳይፈጽሙ የሚመለሱ እንዳሉ መገለጹን ሲዮን ግርማ ዘግባለች። ልጅ ለመውለድ መጥቼ ነው፣ የነዋሪነት ደብዳቤ ጻፉልኝ፣ ማረፊያ ፈልጉልኝ በሚሉ እንግዶች መማረራቸውን አንዳንድ የዋሽንግተን ዲሲ አካባቢ ነዋሪዎች ይናገራሉ። አሜሪካ ሄጄ ልወልድ ነው ወይም እሱ ኮ እሷ ኮ አሜሪካን የተወለደው የተወለደችው የሚል ጠንከር ያለ አቅምን የሚጠይቅ የማንነት መገለጫ ንግግሮችም እንደ ቀልድ ከሰዎች አንደበት ጣል ሲደረጉ ይሰማሉ። አንዲት እናት ዩናይትድ ስቴትስ ውስጥ በሚገኙ ሆስፒታሎች ውስጥ በመደበኛ የወሊድ መንገድ ልጅ ለመውለድ ብትፈልግ ከ10 ሺ ዶላር 225 ሺ የኢትዮጵያ ብር ማለት ነው መክፈል አሊያም የክፍያውን ተመጣጣኝ የሕክምና ኢንሹራንስ በግዢ Mä Pekka karvitta, ይህን ማድረግ የማትችል ከሆነ ደግሞ በዲሲ ከተማ በሚገኝ መኖሪያ ቤት ውስጥ በዝቅተኛ ደረጃ መኖሯን ማረጋገጫ አቅርባ የነፃ ኢንሹራንስ አገልግሎት ማቅረብ ይጠበቅባታል። ከመደበኛ ውጭ በሆነ በቀዶ ጥገና ከወለደች ደግሞ ክፍያው እስከ 17,000 ዶላር ማለትም ከ382,000 የኢትዮጵያ ብር በላይ እንደሚፈጅ ይገመታል። ኢትዮጵያ የሚገኘው የአሜሪካ ኤምባሲ እንዲህ ያሉ የሕክምና ክፍያዎች አለመፈጸማቸው ያሳሰበው ይመስላል። ከዚህ ጋር ተያያዥነት ያለው የማሳሰቢያ መልእክት ለኢትዮጵያ አየር መንገድ መላኩ ተሰምቷል። በኢትዮጵያ የዩናይትድ ስቴትስ ኤምባሲ የመረጃ መኮንንና ቃል አቀባይ ኒኮላስ ባርኔት ስለ ጉዳዩ ጠይቄያቸው ነበር። ደንበኞቻቸው ከቪዛ ሰጪው አካል ቪዛ ስለሚያገኙበት መንገድ መከተል ያለባቸውን መስፈርት ሳይከተሉ ሲቀሩ ለማስተማር ብዙ ጥረት እንደሚያደርጉ ገልጸው የኢትዮጵያ አየር መንገድ ሰራተኞችና ቤተሰቦቻቸው ጉዳይ የዚሁ አንዱ አካል እንደሆነ ተናግረዋል። is for the employees of Ethiopian Airlines or any other applicant tell us the truth about what they plan to do in the United States. ከኤምባሲው የተላከውን መልእክት ስትመለከችው በዋናነት የሚያስረዳው የኢትዮጵያ አየር መንገድ ሠራተኞችም ሆኑ ሌሎች ቪዛ ጠያቂዎች ወደ አሜሪካ ለምን እንደሚሄዱና ምን ማድረግ እንደሚፈልጉ እውነቱን ሊነግሩን ያስፈልጋል የሚል ነው ለምሳሌ ይላሉ ኒኮላስ ይህንን ሐሳባቸውን በምሳሌ ሲያስቀምጡ አንድ ሴት የአንድ ዓመት ቪዛ አላት እንበል ቪዛው በተሰጠበት ወቅት እርጉዝ አልነበረችም። እርግዝና የመጣው ከዛ በኋላ ቢሆንና ቪዛውን ለዛ ተጠቅመውበት ከሆነ ግለሰቧ ምንም ሕገወጥ ተግባር አልሰሩም ማለት ነው። ይህም ሆኖ ግን በሆስፒታል ውስጥ የተሰጣቸውን የወሊድ ሕክምና አገልግሎት ወጪ ሙሉ ለሙሉ መክፈል ግዴታቸው እንደሆነ ይናገራሉ። ለሁለተኛ ጊዜ በሚያመለክቱበት ጊዜም ቪዛውን ለተጠቀሙበት ትክክለኛ ተግባርና እውነቱን መናገር ይጠበቅባቸዋል ብለዋል። ብዙ ሰዎች ቪዛ ለማግኘት በሚያመለክቱበት ጊዜ የሚያቀርቡት በጣም አስፈላጊ ናቸው ብለው የሚያስቧቸውን ሰነዶች፣ የድጋፍ ደብዳቤዎችና የመሳሰሉትን ነው። ይህ ስህተት ነው። ምን አይነት ሰነድ ማሟላት እንደሚያስፈልግ እኛ በጣም ግልጽ የሆነ አሰራር አለን። ዋናውን ትኩረት የምንሰጠው ግን ለሚሞሉት ማመልከቻ ነው። ማመልከቻው በሐቅ ላይ ተመስርቶ መሞላት አለበት። አመልካቾች አጭበርብረው ቪዛ ለማግኘት ከሞከሩ ለአንድ ጊዜ ብቻ ሳይሆን እስከ ወዲያኛው ሊከለከሉ ይችላሉ። ይህ አክብደን የምናየው ጉዳይ ነው። ከኢትዮጵያ አየር መንገድ ጋር ያደረጉት ውይይትም ከተለያዩ ቡድኖችና የህብረተሰብ ክፍሎች ጋር በመገናኘት ሁኔታውን በተመለከተ ለማስተማር የሚያደርጉት ጥረት አንዱ ማሳያ መሆኑን ገልጸው ሰዎች ህጎቹን ባለማገናዘብና ባለመረዳት አስቸጋሪ ሁኔታ ውስጥ እንዳይወድቁ ይረዳቸዋል ይላሉ ቃል አቀባይ ኒኮላስ። ይህ ሕግ ለሁሉም ይሠራል። አሜሪካ ውስጥ ልጅ መውለድም ሆነ አሜሪካ ውስጥ በሚገኙ የህክምና ተቋማት ውስጥ ሕጋዊ ሰነድ ይዞ አገልግሎት ማግኘትም ሕጋዊ ነው። ለአገልግሎቱ ክፍያ መፈጸም ግን ግዴታ ነው። በተጨማሪም ለሁለተኛ ዙር ቪዛ ማመልከቻ በሚያቀርቡበት ጊዜ እውነቱን መናገር አለባቸው። የጉዞ ምክንያት ለወሊድ ወይም ለሕክምና ከሆነ በግልጽ መናገር ያስፈልጋል። መረጃውን ከደበቁና ዋሽተው ካገኘናቸው ትልቅ ማጭበርበር አድርገን ነው የምንወስደው። በዋሽንግተን ዲሲ ነዋሪ የሆነውና የኔትወርክ ኦፍ ፋሚሊ ሰርቪስ ፕሮፌሽናልስ መስራች አቶ ተፈራ ኃይሉ በጉብኝትና በንግድ ቪዛ ወደ ዩናይትድ ስቴትስ በመጓዝ ልጅ የሚወልዱ ሰዎችን ማንነት በሶስት ይከፍላቸዋል። ብዙ ጊዜ እንደዚህ አይነት ነገር ታች ላለው ወይም ደግሞ ለተራሰው ሳይሆን በተለይ ይሄ ነገር የንግድ ባለቤቶች በዚህ ላይ ደግሞ ቤተሰባቸው አሜሪካ የሚኖርም ካናዳ ሌላው ደግሞ ከቢሮ ኃላፊነት ጋም የቢሮ ኃላፊ ከመሆን አንጻር ለምሳሌ ዋናው የኢትዮጵያ አየር መንገድን ስንመለከት፣ እንደዚህ በኢትዮጵያ አየር መንገድ ውስጥ ብዙ ጊዜ ስራዎች በሚሰሩበት ጊዜ አንዱ በነፊቱ ወደ ውጭ ወደፈልጉበት ሀገር የሚሄድ ነው። ስለዚህ እንደነዚህ አይነት ሰዎችም ናቸው በተለይ ገበያቸው ትንሽ ከፍ ያለ የሚባልም አለን ግምልሽ የስልጣን የሚባለስልጣናትም ይኖራሉ ስለዚህ የባለስልጣን ቤተሰቦችም አሉ በምክንያት ምንድን ነው ዋናው ነገር ከሌኮ ባለቤቱ ልትወልድ ነው አሜሪካ ወይም አውሮፓ ወይም ካናዳ ሲባል ማንነትንም ስቴተስንም የሚያሳይ ነገር ነው እነዚህ ሰዎች በተለይም ዲኤምቪ በሚባለው ና ዋሽንግተን ዲሲ ቨርጂኒያ ና ሜሪላንድን በሚያካትተው አካባቢ ለመውለድ ከመጡ አሊያም እዚህ ከመጡ በኋላ አገልግሎቱን ማግኘት ከፈለጉ አገልግሎቱን የሚያገኙት በተለያየ መንገድ እንደሆነ አቶ ተፈራ ይናገራል። አንደኛው ክፍያውን ሙሉ ለሙሉ ይፈጽማሉ ወይም ኢንሹራንስ ይገዛሉ። ይህንን የሚያደርጉትም በጣም ጥቂቶች እንደሆኑ ይነገራል። ሁለተኛው መንገድ በተለይ በዋሽንግተን ዲሲ ውስጥ የሚኖርና ዝቅተኛ ገቢ ማግኘቱን እንደ ውሃና መብራት የመሳሰሉ ወራዊ ክፍያዎቹ ዝቅተኛ መሆኑን የሚያሳይ መረጃ በማቅረብ የነጻ ሕክምና ያወጣሉ። ሶስተኛ የተቸገሩ ሰዎችን የሚረዱ ድርጅቶችና ሆስፒታሎች ጋር በመሄድ ምንም ገቢና ሰው የሌላቸው መሆኑን አስረድተው አገልግሎቱን ያገኛሉ። አራተኛው መንገድ በድንገተኛ ወደ ሆስፒታሎቹ መግባትና አገልግሎቱን ማግኘት ነው። አቶ ተፈራ እንደሚሉት በዲሲ አካባቢ የሚኖሩ ሰዎች ዘመዶቻቸው ወይም የሚያውቋቸው ሰዎች ከኢትዮጵያ መጥተው ደብዳቤ እንዲጽፉላቸው ሲጠይቋቸው ላለማስቀየም በሚል እንደሚተባበሯቸውና አብዛኛው የዲሲ ነዋሪ በዚህም እንደሚማረር ይናገራሉ። በዋሽንግተን ዲሲ የሚገኘው የኢትዮጵያ የኅብረተሰብ አገልግሎት የልማት ድርጅት ስራ አስኪያጅ አቶ ዳዊት ግዛው ጋር ሰፋ ያለ ውይይት አድርጌ ነበር። ድርጅታቸው መስፈርቱን ለሚያሟሉ የማህበሩና የማህበረሰቡ አባላት ማንኛውንም አገልግሎት እንደሚሰጥ ይናገራሉ። አለ የሚሞሉ ፎርሞች። በዛ ፎርም አማካኝነት ያንን ሲያሟሉ ኢንሹራንስ ያገኛሉ ማለት ነው። ያንን ማሟላት የማይችል ሰው ግን አያገኝም። ነገር ግን በዚህ ሀገር ሕግ ደግሞ አንድ ሰው መጥቶ የእርጉዝም ከሆነች በኢመርጀንሲ እንኳን ቢገቡ መውለድ የሚችሉበት ሀገር ነው። ነገር ግን እኛ ጋር መጥተው ሁሉን ነገር የሚያደርጉት ምንድን ነው? መስፈርት አለ። ያን መስፈርት በሚያሟሉበት ሰዓት ላይ እኛ መርዳት ባለብን መልክ እንረዳለን እንጂ እነዚህ ከሌ ከኢትዮጵያን የመጡት በነገራችን ላይ ኢትዮጵያውያንን ብቻ አይደለም ይሄ ድርጅት የሚረዳው፣ ኤርትራውያንንም ይረዳል። ሌሎችም አፍሪካ ሀገሮች እንዲሁም ከአንዳንድ አረብ ሀገሮችም የሚመጡ አባላቶችም አሉን። ሶሰስ እናደርጋለን ማለት ነው። መስፈርቱ ምንድን ነው? መስፈርቱ ምንድን ነው? አንደኛ ዲሲ መኖር ይገባቸዋል፣ እና ዲሲ ስለመኖራቸው ማረጋገጫ ይመጣሉ። ያን ማረጋገጫ ካመጡ፣ ስለዚህ በዛ አማካኝነት ያንን ነገር ካሟሉ በኋላ ማንኛውም ሰው ግልጋሎቱን መውሰድ ይችላል ማለት ነው። ለምታገኘው የወሊድ ሕክምና አገልግሎት የሚያስከፍለው ገንዘብ ግምት ምን ያህል እንደሆነ ጠየኳቸው። አቶ ዳዊት ይመልሳሉ። በኖርማል ከሆነ እስከ ስምንት እስከ አስር ሺ ሊሆን ይችላል። ሴሴክሽን ሲሆን እንደየ ሁኔታው እንደ ቁስሉ እንደምናምን ምናምን እስከ አስራ ስምንት አስራ ዘጠኝ ሊሄድ ይችል ይሆናል። አንዲት ልጇን ዩናይትድ ስቴትስ ውስጥ በሚገኙ ሆስፒታሎች የምትወልድ እናት ከላይ ከተዘረዘሩት መንገዶች በአንዱ ሕክምናውን ካገኘች ታዲያ የታከመችበትን ሂሳብ ሳትከፍል ወደ ኢትዮጵያ ተመልሳ ትሄዳለች የሚባለው እንዴት ነው ብያቸው ነበር። አቶ ዳዊትን እንደኔ እንደኔ ግምቴን ነው የምናገረው ሰዎች ዝም ብለው ድንገት ወይን መጥተው ኢመርጀንሲ ገብተው ይወልዳሉ። ኢመርጀንሲ ሲወልዱ አሁን ማንም ወገን የሚከፍልላቸው የለም። ወይንም ችግራቸውን አሳውቀው ያን ችግር ወይም በቤተ ክርስቲያን ወር በሌላ እንደዚህ ነጻ አይነት የኢንሹራንስ የተለያዩ ነገሮችን ሳይጠቀሙ ይወልዱና የሚሄዱበትም ሁኔታ ሊኖር ይችላል። ያን ሰዓት ማንን ነው ሆስፒታሉ ኢንሹራንስ፣ ምንም ነገር የሚጠይቀው የለም። ስለዚህ የሚጠይቀው ማንን ነው? የወለደውን ሰው ነው። ወደ ኢመርጀንሲ ሲገባ ብዙም ነገር አለ አብሮት ኢንፎርሜሽን መግባት አለበት፣ አንዳንድ ነገር ማግኘት አለበት። ነገር ግን ኢመርጀንሲ ደግሞ ከተገባ ግዴታ ያው ማከም አስፈላጊ ነው። ሁለተኛው ምክንያት ደግሞ የነጻ ኢንሹራንሱ ከሚፈቅድላቸው በላይ ተጠቅመው ሲገኙ ነው ይላሉ አቶ ዳዊት ገና ደግሞ ሌላ ምንድን ነው ኢንሹራንሱ የማይሸፍነው ደግሞ ፓርት አለ ከተወሰነ ሰው አሁን ለምሳሌ በሲ ሴክሽንም ምን ያህል አንድ ሴት ልጅ ወልዳ መቆየት እንዳለባታለ ከዛ በኋላ ያለውን በኢምፔሸንት ሆና እንድትቀጥል አይፈቅድ፣ ኢንሹራንሶቹ ማለት ነው። አውትፔሸንት ሆና እንድትቀጥል ያደርጋታል። ያን ሰዓት ሆስፒታሉ ቢል ሲያደርገው ኢንሹራንሱን ኢንሹራንሱ አይከፍልም። ምክንያቱም የእኛ ኮንትራክት እዚህ እዚህ ድረስ ነው ይሏል። ያን ሰት ያን ቢል ወደ ሰውየው ይልካል ማለት ነው። እናት በድንገተኛ ገብታ ከወለደችና ህክምናውን ካገኘች በኋላ የህክምና ወጪውን እንድትከፍል በአድራሻዋ ሲላክ ምናልባትም ወደ መጣችበት ተመልሳ ይሆናል። አቶ ተፈራ በዚህ ምክንያት አድራሻቸውን የሰጡ የዲሲ ነዋሪዎች ችግር ሊያጋጥማቸው ይችላል ይላል። ደጋግመው ለመርዳት በሚደረገው ጥረት እነዛም ሰዎች ከአገልግሎቱ የወጡበት ሁኔታ አለ። ምክንያቱም ያ ቤት በጣም ብዙ ሰዎችን በማስተናገድ ማለት ነው። ስለዚህ አንዳንድ ጊዜ ከአገር ቤት መጥተው እዚህ የሚጠቀሙ ሰዎች እዚህ ላለው ቤተሰብ ሳይታወቅ ለብዙ ችግር ይጋለጣሉ። ግን አሁን ግን አሁን ባለው ተጨባጭ ሁኔታ አይደለም። የትራምፕ አድሚኒስትሬሽን ሰውም አሁን እንደዚያን ነገር አይተባበርም ትቷል። አቶ ዳዊት ክፍያ የማይፈጽሙ የአገልግሎቱ ተጠቃሚዎች እንዳሉ ሁሉ ከፍለው አገልግሎቱን የሚጠቀሙ እንዳሉ ይናገራሉ። ይህንን ሁኔታ በቅርበት ሲከታተል እንደቆየ የሚናገረው የዲሲው አቶ ተፈራ ኃይሉ የሕክምና አገልግሎቱ ባልተከፈለ መንገድ ልጆቻቸውን የወለዱ እናቶች ልጆቻቸውን ይዘው በድጋሚ ወደ ዩናይትድ ስቴትስ ለመግባት ሲሞክሩ ችግር እየገጠማቸው አሊያም የተጠቀሙበትን ሂሳብ እንዲከፍሉ እየተገደዱ ነው ይላል። ለዚህም ይመስላል አዲስ አበባ የሚገኘው የአሜሪካ ኤምባሲ የተጠቀሙበትን የወሊድ የሕክምና አገልግሎት ወጪ መክፈል ግዴታ መሆኑን ያስገነዘቡት። በዚህ ጉዳይ ስማቸው ከተነሳው መካከል የኢትዮጵያ አየር መንገድ ሰራተኞችና ቤተሰቦች ጭምር ሲሆኑ ይህንን በተመለከተ ከአየር መንገዱ ምላሽ ለማግኘት ጥረት አድርገን ነበር። አየር መንገዱን በሰጠን ምላሽ ይህ በጣም ግላዊ ጉዳይ ነው፣ በዚህ ጉዳይ ላይ ምንም ምላሽ አይኖረን ብሎናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።